የኢትዮጵያ የቴሌኮም መሰረታዊ ሰራተኛ ማህበር ቴሌኮም በሰራተኞች ላይ ሕገወጥ እርምጃዎችን ወስዷል ሲል ከሰሰ። የአሰሪና ሰራተኛ ጉዳይ ወሳኝ ቦርድም ተከሳሹን መስሪያ ቤት መልስ ያዝና ቅረብ ሲል አዘዘ። መለስካቸው አመሃ ዝርዝሩን ከአዲስ አበባ ይዟል። ቀደም ሲል የኢትዮጵያ ቴሌኮሙኒኬሽን ኮርፖሬሽን በሚል ይታወቅ የነበረውና ከህዳር 20 ቀን 2003 ዓ ም ጀምሮ ኢትዮ ቴሌኮም በመባል መጠራት የጀምረው የመንግስት የልማት ድርጅት የሰራተኞች ማህበር ክሱን ያቀረበው ሰኔ 27 ቀን 2003 ዓ ም ነበረ የክስ መዝገቡ የቀረበለት በሰራተኛና ማህበራዊ ጉዳይ ሚኒስቴር የአሰሪና ሰራተኛ ጉዳይ ወሳኝ ቦርድ ሰኔ 30 ቀን 2003 ዓ.ም የክስ መዝገቡን መርምሮ በሰጠው ትዕዛዝ መሰረት ተከሳሽ ሐምሌ 7 ቀን 2003 ዓ.ም መልሱን ይዞ እንዲቀርብ ነበረ። ይሁንና በትናንትናው ዕለት ተከሳሽ መልሱን ይዞ ለመቅረብ ጊዜው አጥሮብኛል ሲል ተለዋጭ ቀጠሮ እንዲሰጠው ለወሳኝ ቦርዱ አቤት ብሏል። የአሰሪና ሰራተኛ ጉዳይ ወሳኝ ቦርዱም የተከሳሽን አቤቱታ ተቀብሎ ሐምሌ 14 ቀን 2003 ዓ ም መልሱን ይዞ እንዲቀርብ ትዕዛዝ ሰጥቶ ተነስቷል። የሰራተኛ ማኅበሩ ባቀረበው የክስ ዝርዝር እንደተመለከተው ከሆነ ኢትዮ ቴሌኮምስ በድርጅቱ ሰራተኞች ላይ ሕገ ወጥ እርምጃዎችን ወስዷል፣ በመውሰድም ላይ ነው። አንዱ ህገወጥ እርምጃ ነው የሚለውም ተጠሪ ወይም ተከሳሽ የስራ ሁኔታን ለመለወጥና የሰራተኛ ቅነሳ በማድረግ ላይ ያለው በአገሪቱ አሰሪና ሰራተኛ ህግ ከተደነገገው ህግ ውጭ ነው ሲል ይከሳል። ከኢትዮ ቴሌኮም መሠረታዊ ሰራተኞች ማህበር አመራር አባላት አንዱ አቶ አዲሴ ቦሬ ከተጣሱት አንቀጾች አንዱን በመጥቀስ ያስረዳሉ ከሰኔ 16 ጀምሮ ነው ስንብቱና ከሰኔ ወር ጀምሮ ነው ስንብቱና የግዴታ ጡረታው እየተከናወኑ ያለው ስለዚህ ደሞዝ የሚሰጥ መሆኑ እስካሁን ማረጋገጫ የለንም ህጉ ግን ሶስት ወር ሰራተኛው የመዘጋጃ ጊዜ ይሰጠዋል ደሞዙ እየተከፈለው የመዘጋጃ ጊዜ ይኖረዋል የሚል ነው እስካሁን ግን በአሰሪያችን በኩል ምንም የምናውቀው ነገር ስለሌለ ፍርድ ቤቱም ጉዳዩን ስለያዘው ዝርዝር ጉዳዩ ላይ መነጋገር ትንሽ ያስቸግረናል። ትናንት ችሎቱ በተካሄደበት ስፍራ ከሰኔ 16 ቀን ጀምሮ የስራ ውላችን ተሰርዟል፣ ከዚያም ወዲህ ምንም አይነት ክፍያ አላገኘንም የሚሉ በመቶዎች የሚቆጠሩ የኢትዮ ቴሌኮም ሰራተኞች ነበሩ። አቶ አዲሴ ጉዳዩን እንዲህ ሲሉ አጠቃለውታል። ያው ከተሰናበተ በኋላ የወሰደው ደሞዝ የለም። አሁን ሁሉም ያው ደሞዝ እንደሌለው ነው። ኢቭን ክሊራንስ አዙሮ ከጨረሰ በኋላ ነው የሶስት ወር ክፍያውም ይፈጸምለታል የተባለው እንጂ በዚህ በማስጠንቀቂያ ጊዜው በሶስት ወር ውስጥ ደሞዙን እየተቃበለ እንዲዘጋጅ የሚያደርገውን ሕግ ተፈጻሚነት አላገኘም እና ከሕግ ውጭ ነው የተፈጸመ ያለው። እኛ የምንለው እንደዛ ነው፣ እንደዛ ነው እምነታችን። በስፍራው ከተሰባሰቡት ሰራተኞች መካከል አንዷ ያላቸውን ቅሬታ የገለጹት በዚህ መልክ ነበረ ወይዘሮ ሰናይት ደስታ እባላለሁኝ። የሁለት ልጆች እናት ነኝ። ሜዳ ላይ ቀርቻለሁኝ እና ሁሉም የኢትዮጵያ ህዝቦች ነን ሁላችንም። እና ይፍረድን እራሱ ይፍረድን፣ መንግስት በዚህ በቃ መቼ ነው መቼ ነው ተባይኩኝ። ስራ ከስራ የተሰናበቱ ሰዎች መቼ ነው 16 ደሞዝ የላችሁም ተብለን ደብዳቤ ደርሶናል። የሰራተኛ ማህበሩ ባቀረበው የክስ ማመልከቻ እንደሰፈረው ከሆነ የሰራተኛ ቅነሳው በተጠና መልኩ የተካሄደ አይደለም። ከተቀነሱ ሰራተኞች መካከል በህይወት የሌሉ በሀገር ውስጥ የሌሉና አስቀድመው ስራቸውን የለቀቁ ይገኙበታል። ማመልከቻው ተጥሰዋል ያላቸውን ህጎች፣ ደንቦችና መመሪያዎች ከዘረዘረ በኋላ በተጠሪ የተወሰደው የቅነሳ ድርጊት የግዴታ ጡረታ እንዲቆምና እንዲሰረዝ ሰራተኛው ቀድሞ በነበረበት ሁኔታ የሥራ ቦታ ላይ ተመድቦ እንዲቆይና መብትና ጥቅሙ ደሞዙ መከበሩና መከፈሉ እንዲቀጥል የተደረገውም ሆነ በመድረግ ላይ ያለው የሥራ ሁኔታ ለውጥ እንዲቆም በሀገሪቱ ህጎችና ደንቦች እንዲሁም የህብረት ስምምነቱ እንዲከበር እንዲወሰንለት ጠይቋል። ከኢትዮ ቴሌኮም በአሁኑ ጊዜ የሥራ ውላቸው የተቋረጠባቸው ሠራተኞችን ቁጥር በትክክል ለማወቅ አልተቻለም። ይህንና የመሳሰሉ መረጃዎችን በድርጅቱ የውጭ ግንኙነት በኩል ለማግኘት ያደረግነው ጥረት ለዛሬ አልተሳካም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ